በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት ቤጊና ባቦገንበል ገንበል ወረዳዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት መሀል ሰላማዊ ሰዎች ኢላማ እየተደረጉ ነው ሲሉ ነዋሪዎች በስልክ ለአሜሪካ ድምፅ ተናግረዋል። የመንግስትም ሆነ አማጺ ቡድን ታጣቂዎች መሳሪያ ይዘው ስለሚንቀሳቀሱ በንጹሐን ዜጎች ላይ ጉዳት እያደረሰ ነው ያሉት ነዋሪዎቹ ባለፈው አርብ ጥቅምት አንድ ቀን 2017 ዓ ም ሁለት ሰላማዊ ሰዎች በመንግስት ጸጥታ ኃይል ተገለዋል ሲሉም ከሰዋል። አምስት ሰዎች ደግሞ ልጆቻችሁ ወይም ባለቤቶቻችሁ የኦሮሞ ነጻነት ሰራዊት አባላት ናቸው በሚል በተመሳሳይ ቀን በመንግስት የጸጥታ ኃይሎች ታስረዋል ሲሉ እነዚሁ ነዋሪዎች አቤታቸውን አቅርበዋል። ነዋሪዎቹ ባነሱት ቅሬታ ላይ ከቤጊና ባቦ ገንበል አስተዳደር ምላሽ ነው ማግኘት ያደረግነው ነው ጥረት ለጊዜው አልተሳካም። ነገር ግን የምዕራብ ወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩ ለአሜሪካ ድምፅ በጽሁፍ በሰጡት ምላሽ የዞኑ የጸጥታ ሁኔታ ከየትኛውም ጊዜ በላይ ተሻሽሏል ሲሉ ገልጸዋል። ፀሐይ ዳምጠው በዚህ ጉዳይ ተጨማሪ አላት። በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙ ቤጊና በአቡ ገንቢል ወረዳዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተለያየ ጊዜ እያገረሽ የቀጠለው ግጭት የሰላማዊ ሰዎችን ደህንነት ጭምር አሳሳቢ አድርጓል ሲሉ ነው ነዋሪዎች የገለጹት። የቤጊ ወረዳ ነዋሪ መሆናቸውን የጠቀሱት እና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት ግለሰብ በሚኖሩበት ቀበሌ ውስጥ ተፈጠረ ያሉትን ሁኔታ አብራርተዋል።

አቶ ተርፋ አዋኖ የተባሉ አዛውንት ከቤታቸው ከብቶቻቸውን ሲወስዱባቸው ለምን ትወስዳላችሁ? እኔ እንደ ሆንኩ ሽማግሌ ነኝ፣ ከፖለቲካም ነፃ ነኝ፣ ከታጣቂው ቡድን ጋር ያሉም ልጆች የሉኝም ሲሉ አንተም ትፈለጋለህ ብለው ገደሏቸው። እኛ እንደ አካባቢው ሰው፣ እኔም የተሳተፍኩበት የወረዳውን አስተዳደር፣ የወረዳውን የብልጽግና ፓርቲና የጸጥታውን ዘርፍ ለምን ዝም አላችሁ መፍትሄ ውስ ስንል ጠየቅናቸው። ይህ ድርጊት የሸኔ ድርጊት ነው እንጂ የጸጥታው ኃይል አይደለም አሉን። ዝም አልን። እንዲህ አይነት ድርጊቶች እየተበራከቱ ነው። እኛ እያልን ያለ ነው። የአካባቢው ባለሥልጣን ሁላችንም ለይቶ ያውቃል። ስለዚህ የተጣራ መረጃ መስጠት ነው እንጂ በዚሁ ከቀጠለ ችግሩ የከፋ ነው። እኚህ አስተያየት ሰጪ በአካባቢው የኦሮሞ ነጻነት ሰራዊት ታጣቂዎች ሲንቀሳቀሱ መቆየታቸውን ጠቅሰው ከቅርብ ሳምንታት ወዲህ ግን የመንግስት የጸጥታ ኃይሎች አስሳ ብሎ ስለወጡ አካባቢውን ለቀው ወጥቷል ሲሉ አክለው ገልጸዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁና የባቦ ገምቤል ወረዳ አምበሎ ዲላ ቀበሌ ነዋሪ መሆናቸውን የገለጹ ሌላ አስተያየት ሰጪ በቀበሌያቸው አሌ ያሉትን ውጥረት ሲገልጹ ተከታዩም ብለዋል።

አቶ ሚናሴ ዱጉማ የአቶ ኡመር ሁንዴሳ ባለቤት ወይዘሮ ከድጃ ከድርና አባ አብደላ የተባሉ ግለሰቦች አርብ ዕለት ከየቤታቸው በጸጥታ ኃይሎች ተወስደው ነው የታሰሩት። ሰዎቹ የተያዙት ልጆቻቸው የኦሮሞ ነጻነት ሰራዊት አባል ናቸው ተብሎ ነው። በተመሳሳይ ቀን አንድ ልጅ በርከት ያሉ የጸጥታ ኃይሎችን በመንገድ ላይ ሲመለከት ሮጦ ወደ ቤት ሲገባ ተመታ። እናም አሁን በእኛ አካባቢ የንጹሃን ዜጎች ጉዳት አሳሳቢ ሆኗል። መንግስት መፍትሄ ቢሰጠን እንላለን። እኚሁ አስተያየት ሰጪ አክለው ነዋሪው ከአቅሙ በላይ በሆነ ችግር ተጠያቂ እየሆነ ነው ሲሉም ገልጸዋል። ከታሰሩት አምስቱ ግለሰቦች የሁለቱ ልጆች ጠፍተው ወደ ጫካ እንደገቡ ጥርጣሬ አለን። ሌሎቹ ግን ምንም ውስጥ የሉም። አሁንም ስጋታችን ሚስት ባሏ ከሌለ ተጠያቂ ናት፣ እናት ልጆቿ ከሌሉ እንደዛው ነው። ይህ ደግሞ ተገቢ አይደለም። ሁሉም አካል ላጠፋው መጠየቅ ነው እንጂ በአንዱ ጥፋት አንዱ መሰቃየት የለበትም። የአሜሪካ ድምፅ ነዋሪዎቹ ባነሱት ቅሬታ ላይ በየደረጃው ከሚገኙ የወረዳ የዞን፣ የክልልና የፌደራል መንግስት አመራሮች ምላሽ ለማግኘት ጥረት አድርገዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩ በእጅ ስልካቸው በጽሁፍ ለአሜሪካ ድምፅ በሰጡት ምላሽ በዞኑ ከየትኛውም ጊዜ በላይ ሰላም መስፈኑን ገልጸው ተጨማሪ ማብራሪያ ጸጥታውን ከሚመሩ አካላት ማግኘት እንደምንችል ጠቁሟል። ሆኖም ግን ጸጥታውን ይመራሉ ያሏቸውን አካላት በስም አልጠቀሱም። ያንን ለመጠየቅ በተደጋጋሚ በእጅ ስልካቸው ላይ ብንደውልም አልተነሳም። ከወረዳዎቹ አስተዳዳሪዎችም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የክልሉ ቃል አቀባይ አቶ ሀይሉ አዱኛ ባለፈው አርብ በክልሉ ያለውን አጠቃላይ የሰላም ሁኔታ በተመለከተ ከአሜሪካ ድምፅ ተጠይቀው ተከታዩ ምላሽ ሰጥተዋል። ሮሚያስ ዋሚ ገራ ገራ ሬ ዋሚ ተነፉጠከኒ ገሬ ጣኒ ፋ ਦੇ Ani ਜ਼ਰੂਰ እንደ ኦሮሚያ ክልል መንግስት በተለያዩ ጊዜያት ጥሪ ሲደረግ ቆይቷል። ጥሪውን በቡድንም ሆነ በተናጥል ተቀብለው የተመለሱ አሉ። በዚሁ መሰረት መካከለኛ ዞን የኦሮሞ ነጻነት ሰራዊት ብለው ራሳቸውን የሚጠሩት የሰላም ጥሪውን ተቀብለው ከመንግስት ጋር ያለውን አለመግባባት ለመፍታት ይሁንታቸውን አሳይተዋል። ይህን ደግሞ እንደ ኦሮሚያ ክልል መንግስት መቀበላችንን የፕሬዝደንቱ መልእክት ያሳያል። ከፌዴራል ኮሚኒኬሽን አገልግሎትም በዚህ ጉዳይ ላይ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎች የሰብአዊ መብቶች ሁኔታ በምመለከተው በቅርብ ጊዜ ባወጣው የሩብ ዓመት ሪፖርቱ ላይ በእነዚህ አካባቢዎች የሚፈጸመው የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭቱ ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቀዋል። ጠብቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።